እግዚአብሔርን እናመሰግናለን። ዛሬ እንድንመለከት የምፈልገው የማርቆስ ወንጌል ምዕራፍ አንድ የወንጌል መጀመሪያ በሚል ርዕስ የተዘጋጀ መልእክት ነው እና ቅድም እንዳነበብኩላችሁ ማርቆስ ወንጌል ምዕራፍ አንድ ከቁጥር 1 እስከ 13 ይሄ የመጀመሪያው የማርቆስ ወንጌል ክፍል ነው። ማርቆስ ወንጌል ከሌሎቹ ወንጌሎች በጣም አጭር ወንጌል ነው እና 16 ምዕራፎች ነው ያሉት ሌሎቹ 24፣ 28፣ 21 ሲኖራቸው ማለት ነው እና የተጻፈው በ52 ዓመተ ምህረት አካባቢ ነው እና ጸሐፊው እንደምታዩት ማርቆስ ነው ነው የሚለው ግን በ52 ዓመተ ምህረት ማርቆስና ጴጥሮስ በሮም ከተማ ተገናኝተው፣ ሮም ከተማ ጴጥሮስ ዲክቴት እያደረገው ወይም ደግሞ የነገረው ማርቆስ ጻፈው ነው የሚባለው። እና ምን ተብሎ ይታወቃል? የማርቆስ የጴጥሮስ ወንጌል ማርቆስ እንደጻፈው ተብሎ ይታወቃል። በእርግጥ ማርቆስ ከደቀ መዛሙርቱ ወይም ከአስራ ሁለቱ ሐዋርያት አንዱ አልነበረም። እና የማርቆስ ቤት ግን ብዙ ጊዜ የወንጌል አገልግሎት ይከናወንበት ነበር። ማለት እናቱ ማርያም ነው የምትባለው። እዛ እናቱ ቤት ውስጥ ጌታ ኢየሱስ ክርስቶስ እና ደቀ መዛሙርቱ ብዙ ጊዜ ይሰበሰቡ ነበር፣ ወንጌል ይነገር ነበር እና እዛ ወንጌል እንደሰማ ጌታን እንዳመነ እና በኋላ ከደቀ መዛሙርቱ ጋር ብዙ የሚሽን አገልግሎት ውስጥ አብሯቸው እንደሄደ ማርቆስ ይታወቃል። በእንግሊዝኛው ጆን ማርክ ነው የሚባለው፣ ዮሐንስ ማርቆስ ነው የሚባለው። ማርቆስ እና የመልእክቱን ማርቆስ ሲጽፈው እንደዚህ ተብሎ ነው የሚታወቀው። እንደ ትራክት ነው የጻፈው፣ ሰዎች ባጭሩ በጣም ቀላል፣ ግልጽ በሆነ መንገድ የጌታ ኢየሱስ ክርስቶስን ማዳን እንዲያዩ ለማንኛውም ሰው ለአይሁዳውያን፣ ደግሞም ለአህዛቦች ጭምር የተጻፈ ወንጌል ነው፣ እና ዛሬ የምንመለከተው በአጭሩ፣ በጣም በጣም እንዴት ነው ጭቅ ባለመልከት፣ ባለመንገድ የወንጌልን መጀመሪያ እንዴት እንዳስቀመጠው ነው የምንመለከተው፣ እና በወንጌል መጀመሪያ ውስጥ ምን ምን ነገሮችን ማርቆስ ጠቅሷል። እኛ ራሳችን ወንጌል የሚባለውን ነገር ስንረዳ ወይም ስናስብ ምንድን ነው ማወቅ የሚገባን ከወንጌል መጀመሪያ ላይ የሚለውን ነገር እንደ መሠረታዊ እምነትና መሠረታዊ እውነት እንድናውቅ እፈልጋለሁ እና በተከታታይ የማርቆስ ወንጌልን እናየዋለን በጣም ረጅም ሳይወስድ በእርግጥ በ በተወሰኑ ሳምንቶች ውስጥ ለማየት እንሞክራለን። መሰረታዊ ነገሮችን መያዝ አስፈላጊ ስለሆነ፣ ስለዚህ የወንጌል መጀመሪያ ምዕራፍ አንድ ላይ ስትመለከቱ እንደዚህ ነው የሚለው፣ ወንጌሉ ራሱ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ስለዚህ ይህንን የወንጌል መጀመሪያ የሚለውን ነገር በጣም ብንገነዘበው እና ብንረዳው ወንጌላችን ምን እንደሆነ፣ ወንጌል ምን ምን ነገሮችን እንደያዘ፣ እምነታችን ምን ላይ እንደተመሰረተ ለማንም ሰው ለመናገር ለእኛም ለልባችንም መልስ ለማግኘት ምክንያት ይሆነናል ብዬ አስባለሁ። ስለዚህ በመጀመሪያ ማየው ጅማሬው የተነገረለት የክርስቶስ ኢየሱስ ወንጌል ራሱ ወንጌል ምንድን ነው? አሁን ስታዩ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው የጻፈው። ግን ወንጌል ምንድን ነው? ይሄ ጅማሬው የተነገረለት መጀመሪያው እዚህ ጋር የተነገረለት ወንጌል በመጀመሪያ ምንድን ነው? እዚህ አንድ ሶስት አራት ነጥቦችን አስቀምጫለሁ። ወንጌል የሚለው ቃል ራሱ የአማርኛ ቃል አይደለም። ከግሪክ ቋንቋ ወደ አማርኛ የተወረሰ ቃል ነው። በግሪክ ኢቫንጄሊዮን ነው የሚባለው ወንጌል እና ታያላችሁ፣ ዲሊት ብታደርጓት ኢን ወንጌል ነው የሚለው ራሱ። ስለዚህ ወንጌል ከግሪክ የተወሰደ ቃል ነው፣ ወደ አማርኛ ኢምፖርት የተደረገ ቃል ነው። ግን ምን ማለት ነው? የደስታ ዜና፣ የምስራች ቃል ማለት ነው። ወንጌል ማለት ደስታ እንኳን ደስ አላችሁ፣ የምስራች። ይሄ ይህንን አይነት ነገር ኢትዮጵያ ውስጥ ብዙ ጊዜ ይነገራል። ሚስቶች ልጆች ሲወልዱ አባቶች ውጭ ከሆኑ፣ የምስራች፣ ሚስትህ ልጅ ወለደች፣ ወይም እንኳን ደስ አለ። ይሄ የምስራች ዜና ነው፣ እንኳን ደስ ያላችሁ ዜና ነው። ምክንያቱም ምክንያቱ ሰዎች በኃጢአት ባርነትና በኃጢአት እዳ ውስጥ ነው ያሉት እና ሰዎችን ከኃጢአት ባርነትና ከኃጢአት እዳ ነፃ የሚያወጣቸው ምንም ነገር የለም በምድር ላይ። እና ከዚህ የተነሳ አሁን ወንጌል ወደ ምድር ሲመጣ በእግዚአብሔር እቅድ መሠረት ሰዎች የሚነገራቸው እንኳን ደስ አላችሁ፣ ከኃጢአት ባርነት ከኃጢአት እዳ ከዘላለም ኮነኔ ነፃ መውጣት የምትችሉበት መንገድ ይሄውና ነው የሚለው ወንጌል። እና ስለዚህ የምስራች ዜና ነው፣ የደስታ ዜና ነው። መልካም ነገር ወደ ሰዎች የሚመጣበት ዜና ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌል የደስታ ዜና ነው ምክንያቱም በነፃ ስለሚሰጥ አሁን አንዳንድ ነገሮች ለሰዎች የሚሰጡት ዋጋ ከፍለው ነው። እዚህ ጋ ነው እኛና ኦርቶዶክስ የምንለያየው። ኦርቶዶክሶች በእግዚአብሔር ፊት መጽደቅ የምንችለው የቤተ ክርስቲያኒቱን ስርዓትና አንዳንድ ሕግጋትን በመፈጸም ነው ነው የሚሉት። ካቶሊኮችም እንደዛው ናቸው። ሌሎችም ሃይማኖቶች በዓለም ላይ ያሉት እንደዛ ናቸው። እኛ አንድ ስራ ሰርተን እንደ ደሞዝ እግዚአብሔር ጸጋ ምህረት፣ ያደርግልናል ነው የሚሉት። ግን እኛ የምንሰራው ማንኛውም ስራ በእግዚአብሔር ፊት ተቀባይነት እንዲኖረን አያደርግም። ጌታ ኢየሱስ ክርስቶስ የሰራው ስራ በእግዚአብሔር ፊት ተቀባይነት እንዲኖረን አድርጓል። ስለዚህ ወንጌል የነጻ ስጦታ ነው። የምስራች ነው። እግዚአብሔር በነፃ ምህረትን፣ ጸጋን እንደሚሰጠን የሚናገር የእግዚአብሔር መልእክት ነው። ስለዚህ ሰው በራሱ የማይችለውን ነገር በራሱ ሰርቶ እንደ ደሞዝ ማግኘት የማይችለውን ነገር እግዚአብሔር በነፃ እንካ መንግስቴን እንድትወስድ መንግስቴን እንድትወርስ የመንግስቴ ተካፋይ እንድትሆን ይሄም መንገድ ላንተ ሰጥቻለሁ ብሎ እግዚአብሔር ያመጣው የደስታ ዜና ነው። በእርግጥ ወንጌልን ያመኑና የተቀበሉ ሰዎች ይሄ ደስታ ነው ውስጣቸው የሚፍለቀለቀው። እግዚአብሔር ይመስገን። ወንጌል አላማ አለው። እንግዲህ ስለ ወንጌል ምንነት ነው እየገለጥኩላቸው ያለሁት። ወንጌል አላማው ለሰዎች በነፃ የተሰጠ የምስራች ስጦታ ቢሆንም አላማው ግን እግዚአብሔርና ሰው እንዲታረቅ ማድረግ ነው። እኔና እናንተ ከእግዚአብሔር ጋር ታርቀን መጨረሻችን የዘላለም ጥፋት ሳይሆን የዘላለም ሕይወት እንዲሆን የሚያደርግ ነው። መንግስተ ሰማይ እንድንገባ መንግስተ ሰማይን እንድንወርስ የሚያደርግ መንገድ ነው። ነገር ግን አንድ ነገር ስለዚህ ሰው ወንጌል ምንድን ነው በሚለው ጋ አንድ ነገር ተናግሬ ወደ ሁለተኛው ነጥብ ማለፍ እፈልጋለሁ። ምንድን ነው መሰላችሁ? በመጨረሻ ላይ እዚህ የመጀመሪያው ነጥብ ላይ መናገር የምፈልገው ወንጌል የጌታ የኢየሱስ ነው። የወንጌል ባለቤት የወንጌል ጌታ የወንጌል የኔ ነው ብሎ የሚናገረው ጌታ ኢየሱስ ክርስቶስ ነው። በእርግጥ የእኛም ነው ወንጌል ከጌታ ከኢየሱስ ስለተቀበል ነው። ግን ወንጌል የመጣበት መንገድ በጌታ በኢየሱስ ወደ ምድር መምጣት ነው። ስለዚህ ወንጌል የአንድ ሰው የከሌ ወይም የነከሌ የሚባል ሳይሆን ራሱ የእግዚአብሔር ነው። የጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ወደ ምድር መጣ፣ በወንጌል መጀመሪያ ላይ በኋላም የምናየው ነገር ነው እና ወንጌልን ራሱ ሰበከ፣ ለደቀ መዛሙርቱ አስተማረ፣ በቀራኒዮ መስቀል ላይ ተሰቀለ እና ሞቶ ከሞት ተነሳ። በእነዚህ ነገሮች ሁሉ ውስጥ ወንጌል የጌታ ኢየሱስ ክርስቶስ ነው እና እኛም ወንጌልን የተቀበል ነው ከጌታ ከኢየሱስ ክርስቶስ እጅ ነው። ስለዚህ ሰዎች የኔ ነው ወይም አንድ ቤተ ክርስቲያን ወይም አንድ ቡድን ተነስቶ የኔ ነው የእኛ ነው ብሎ ሌላውን የሚከለክልበት ወይም ደግሞ በሌላው ላይ ተጽዕኖ ማምጣት የሚችልበት መልእክት አይደለም። ወንጌል የጌታ ነው። ስለዚህ በነፃነት የጌታ ስለሆነ እኛ የራሳችን አድርገን ልንወስደው እና ልንኖርበት፣ ልንሰብከው፣ ልናስተላልፈው እንችላለን። እግዚአብሔር ይመስገን። ቀጥሎ ሁለተኛው ነጥቤ እዚህ ጋር የወንጌል ምንነት ካየን በኋላ ወንጌል በእግዚአብሔር የታቀደና የተጀመረ እንደሆነ እንድናይ እፈልጋለሁ። ተመልከቱ። አሁን እዚ ጋር ማርቆስ ያስቀምጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ አለና ቁጥር ሁለት እና ቁጥር ሶስት ላይ እንደዚህ አለ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮኽ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ፣ ከዛ ቀጥሎ ዮሐንስ በምድረ በዳ እያጠመቀ መጣ የሚለውን ታያላችሁ። ይህንን ቃል ስታስቡ የወንጌል መጀመሪያ ላይ እየተነገረ ያለው ነገር ለሰዎች ሁሉ፣ ይህንን ጽሑፍ ለሚያነቡት ወይም ደግሞ ይህንን ቃል በተለይ ለሚሰብኩ ሰዎች እየተነገረ ያለው ወንጌል የሚባለው ነገር በእግዚአብሔር ቀድሞ ድሮ ጥንት የታቀደ ነገር እንደሆነ ነው። አንዳንድ ሰዎች የወንጌልን እምነትና የወንጌልን አገልግሎት ሲመለከቱ ይሄ ዘመን አመጣሽ ሰዎች ራሳቸው ፋብሪኬት ያደረጉት በሀሳባቸው የፈጠሩት አይነት ነገር እንደሆነ ያስባሉ። ግን አይደለም። ወንጌል በጣም በጣም ገና ከጥንት ድሮ የታሰበበት ነገር እንደሆነ ነው መጽሐፍ ቅዱስ የሚናገረው። ያሰበው እንዳውም ማነው? ራሱ እግዚአብሔር ነው። አንዳንድ ጥቅሶችን ከመናገሬ በፊት እዚህ ጋ ያስቀመጥኳቸውን ጥቅሶች ከመናገሬ በፊት ኤፌሶ ምዕራፍ አንድ ላይ አንድ የተጻፈ ቃል ባነብላችሁ በጣም ጥሩ ነው። ይሄንን በማድነቅ እንድትመለከቱት ኤፌሶ ምዕራፍ አንድ የሐዋርያው ጳውሎስ ሲናገር ቁጥር ሶስት እና አራት ላይ እንደዚህ የሚል ቃል ተጽፎ እናያለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ቁጥር አራት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ታያላችሁ። ዓለም ሳይፈጠር ይሄ አሁን ይሄ ወንጌል የሚባለው ነገር እኔና እናንተ በእግዚአብሔር ውስጥ ሆነን የክርስቶስ ኢየሱስ ተከታዮች እንድንሆን የታቀደው እኛ ራሱ ክርስቲያኖች እንድንሆን እግዚአብሔር ያቀደው ይሄ የምናየው ሰማይና ምድር ከመፈጠሩ በፊት ነው ብሎ ነው የሚናገረው። እውነት ነው ነገሩ። እግዚአብሔር ድሮ ገና ድሮ ሰማይና ምድር ከመፈጠራቸው በፊት ያቀደው ነገር ነው እና ይህንን ሳስብ እኔ ዘፍጥረት ምዕራፍ ሶስትን ማንበብ ፈልጋለሁ ኢሳያስ አርባ ቁጥር አንድን ሚልኪያስ ሶስት ቁጥር አንድን እንዲሁ አነብላችኋለሁ ዘፍጥረት ምዕራፍ ሶስት ላይ የመጀመሪያዎቹ ሰዎች አዳምና ሔዋን ተፈጥረው በእግዚአብሔር ፊት ደግሞም በምድር ላይ ይኖሩ እንደነበረ ይናገርና ዘፍጥረት ምዕራፍ ሶስት ላይ ሔዋን ከሰይጣን ጋር ባደረገችው ንግግር ማለት በእባብ መልክ ሰይጣን ቀርቧት ወደቁ አዳምና ሔዋን። እና ከዛ ይህንም ማስታወስ በጣም ጠቃሚ ነው። በክርስና እምነት በጣም ይረዳችኋል። እና ከወደቁ በኋላ በኃጢአት በሰይጣን ምሪት መሰረት እግዚአብሔር ተገለጠና ሲያነጋግራቸው የሆነውን ነገር ይዘግብልናል። ቁጥር 14 ላይ ዘፍጥረት ምዕራፍ 3 እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከእንስሳት ከምድርም አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ አለ እና ቁጥር 15 ላይ በአንተና በሴቲቱ መካከል፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ እሱ ራስህን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ ብሎ እግዚአብሔር ተናገረ። ይህንን ቃል እኛ የወንጌል አማኞች ምን ብለን እንጠራዋለን? የመጀመሪያ ወንጌል ነው ብለን ነው ምንጠራው። ይሄ ፕሮቶ ኢቫንጀሊዮን ይሉታል። የመጀመሪያው ወንጌል እና ምን ማለት ነው? እግዚአብሔር አዳምና ህዋን ከወደቁበት ውድቀት ሰዎችን ለማውጣት ከህዋን ዘር አንድ ዘር ተነስቶ ከህዋን ዘር አንድ ዘር ማለትም ይሄ የሚጠቁመው ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ መጥቶ አዳምና ሔዋንን ያሳታቸውን ሰይጣንን ጭንቅላቱን እንደሚቀጠቅጥ እና ከሰይጣንና ከኃጢአት ስርዓት በክርስቶስ ኢየሱስ ከሔዋን ዘር ማለትም ከቅድስት ድንግል ማርያም በተወለደው በጌታ በኢየሱስ ክርስቶስ የሰዎችን ልጆች ከኃጢአትና ከሰይጣን ባርነት ነፃ እንደሚያወጣ የተነገረበት ክፍል ነው። ስለዚህ ይህንን ስንመለከት ወንጌል የሚባለው ነገር የታቀደው ገና ገና ድሮ ነው። ጥንት ነው። ማን ያቀደው ወንጌልን? እግዚአብሔር ነው። ሰዎች ያመጡት፣ ሰዎች ቁጭ ብለው እንደዚህ ሃይማኖት ብንፈጥር ጥሩ ነው ብለው የፈጠሩት ነገር አይደለም። እግዚአብሔር ነው ራሱ ወንጌልን ወደ ሰዎች ልጆች ያመጣው። የደህንነትን የምስራች እንዲመጣ ያደረገው እግዚአብሔር ነው። በእርግጥ ኢሳያስ አርባና ሚልኪያ 3 ላይ የተጻፉት ነገሮች በቀጥታ ከመጥምቁ ከዮሐንስ ጋራ የተያያዙ ናቸው እና መጥምቁ ዮሐንስ እዚ ጋር ማርቆስ አንድ ላይ እንደምታዩት እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። የጌታን መንገድ አዘጋጁ፣ ጥርጋውን አቅኑ እያለ በምድረ በዳ ሰው ድምፅ ተብሎ በኢሳያስ እንደተጻፈ ዮሐንስ በምድረ በዳ መጣ እያጠመቀ። ይሄ ቀጥታ የተነገረው አንደኛ ስለ መጥምቁ ስለ ዮሐንስ ነው። ዮሐንስ የሚባል ሰው መጥቶ የጌታ የኢየሱስ ክርስቶስን መምጫ መንገድ እንደሚጠርግ እና እንደምታውት ምናልባት ሉቃስ ወንጌል ምዕራፍ አንድና ምዕራፍ ሁለትን አንብባችሁ ከሆነ ምዕራፍ አንድ ላይ ዮሐንስ ከዘካርያስ እና ከኤልሳቤጥ ተጸነሰ በጣም እድሜያቸው አርጅተው ከዛ በስድስተኛ ወሩ ዮሐንስ በተጸነሰ በስድስተኛ ወሩ ማርያም ደግሞ ያው መልአኩ ገብርኤል መጥቶ ተናግሯት ጌታ ኢየሱስን ጸነሰች። ከዛ ስድስት ወር ዮሐንስ ጌታ ኢየሱስን እንደሚበልጠው ታያላችሁ። እና እሱ እዛ ማኅጸን ውስጥ እያለ በመንፈስ ቅዱስ እንደተሞላ ማርያም ኤልሳቤጥን ልትጎበኝ ሄዳ መልአኩ ገብርኤል ዘመድሽ ኤልሳቤጥ ከጸነሰች ስድስት ወሯ ነው ብሎ ስለተናገራት ሄደችና ስትጎበኝ በጽንስ ውስጥ በመንፈስ ቅዱስ ተሞልቶ እንደዘለለ ይሄ በጣም አስደናቂ ክፍሎች ናቸው፣ መጽሐፍ ቅዱስን ስታነቡ እና ዮሐንስ የትንቢት ፍጻሜ ሆኖ ነው የመጣው። የጌታ ኢየሱስ ክርስቶስን መምጫ እግዚአብሔር ልክ እነዚህን ነገሮች እንዳቀደ እና እቅዱ በታቀደው መሰረት በተመረጡ ሰዎች አማካኝነት እንደሚከናወን እንደተነገረው ልክ የወንጌል መጀመሪያ እግዚአብሔር እንዳቀደው በእቅዱ መሰረት ዮሐንስ መጣ። ለጌታ ለኢየሱስ ክርስቶስ የመንገድ ጠራጊ ሆነ። እግዚአብሔር ይመስገን። ማለትም የመንገድ ጠራጊ ሆነ ማለት ምንድን ነው? እያደረገ ያለው እዚ ጋ ብትመለከቱ ቁጥር ቁጥር አራት ጀምሮ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ፣ የኢየሩሳሌም ሰዎች ሁሉ ወደ እሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማርም ይበላ ነበር። ከዛ ቁጥር ሰባት ላይ ምን አለ? ዮሐንስ ልክ ሰዎች እየመጡ ከእሱ ሲጠመቁ ይሰብክ ነበር። የንስሐ ጥምቀትን ይሰብክ ነበር። ንስሐ ግቡ፣ ኃጢአታችሁን ተናዘዙ እያለ ይሰብክ ነበር። ግን ያን ጊዜ እየሰበከ እንደዚህ የሚል ቃልን የሚናገር ነበር፤ ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታ በኋላ ይመጣል እኔ በውሃ አጠመቅኋችሁ እሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። ስለዚህ ዮሐንስ መንገድ ጠራጊ የሆነው በምንድን ነው? የጌታ የኢየሱስ ክርስቶስ መምጣት እየተናገረ ነው። የጫማውን ጠፍር ጎንበስ ብዬ መፍታት አይገባኝ፣ ከኔ በላይ ከኔ በላይ የበለጠ ታላቅ የሆነ ክቡር የሆነ በምንም መልኩ እኔ ከእሱ ጋር ልነጻጸር የማልችል የሰማይና የምድር ፈጣሪ ሰው ሆኖ መጥቷል። ከኋላዬ ነው ያለው። እየመጣ ነው አሁን እና እኔ ለንስሐ በውሃ ነው የማጠምቃቸው፣ እሱ ግን በመንፈስ ያጠምቃቸዋል እያለ ይሰብክ ነበር እና ቀጥታ ከዮሐንስ ጥምቀት በኋላ የምታዩት ጌታ ኢየሱስ ክርስቶስ በዮሐንስ ተጠምቆ እንደመጣ ነው። እና ይሄ በሙሉ የተዘጋጀው በማን ነው? በእግዚአብሔር ነው። አሁን እኔ ለእናንተ ላስተላልፍ የምፈልገው መልእክት ምንድን ነው መሰላችሁ? የኔና የእናንተ ወንጌል፣ የምናምነው ወንጌል፣ ያመን ወንጌል መጀመሪያው ላይ የተነገረን ነገር ይሄ ወንጌል የምስራች ዜና ነው። ሁለተኛ፣ ይሄ ወንጌል በእግዚአብሔር የተዘጋጀ ነው። በእግዚአብሔር በሰዎች፣ በቤተ ክርስቲያን ወይም በአንዳንድ ታላላቅ ሰዎች ቁጭ ብለው በቤተ መንግስት ወይም በቤተ ሃይማኖት ውስጥ ያቀዱት ነገር አይደለም። ራሱ እግዚአብሔር ያዘጋጀው ወደኛ ደግሞ በታላቅ ቸርነቱና ምሕረቱ ያመጣው ነገር እንደሆነ ነው እና ልባችን ሊታመንበት ማንንም ከወንጌል እውነት የተነሳ ልንፈራ አይገባንም ልላቸው ነው። ወንጌል እውነት ነው፣ በእግዚአብሔር የታቀደ በእግዚአብሔር የመጣ ነው። ስለዚህ በዚህ በወንጌል መጀመሪያ ላይ እግዚአብሔር እንዳቀደው የተዘረዘሩ ነገሮች አሉ። በመጀመሪያው ላይ በወንጌል መጀመሪያ ላይ ለምንድን ነው የወንጌልን መልእክት በቤተ ክርስቲያን መስበክ የሚገባን? ለምንድን ነው ሰዎችን ወደ ወንጌል መልእክት መጥተው የወንጌልን እውነት እንዲያዩ መምከርና መገፋፋት የሚገባን የሚለውን ነገር ሁሉ እዚህ መጀመሪያው ላይ ታያላችሁ። ዮሐንስ የንስሐ ጥምቀት፣ የንስሐ ስብከት ይሰብክ ነበር። የወንጌል መጀመሪያ ላይ የንስሐ ስብከት በጣም አይነተኛና ዋነኛ ሆኖ ነው የምናየው። እና በቤተ ክርስቲያኑ ሰዎች ኃጢአታቸውን ተናዘው ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ በክርስቶስ ኢየሱስ ውስጥ የዘላለምን ሕይወት እንዲቀበሉ የወንጌል መጀመሪያ ላይ በትክክል ተቀምጦልናል እና ቤተ ክርስቲያን የመሟሟቂያ ቦታ ሳትሆን የወንጌል እውነት የሚገለጥባት ቦታ ነው መሆን ያለባት። ሁለተኛው እዚህ ጋ የምታዩት የመጀመሪያው ጥምቀት በወንጌል አገልግሎት እንደነበረ ቁጥር አራት ላይ ታያላችሁ ያላችሁ የንስሐ ስብከት ጥምቀት በወንጌል መጀመሪያ ላይ ነበረ። ቀጥሎ ቁጥር 10 ላይ የመንፈስ ቅዱስ በአካል መገለጥ ታያላችሁ። እዚህ ቁጥር 9ና 10 ላንብብላችሁ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ ይልና፣ ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ብሎ ይናገራል። የመጀመሪያው መንፈስ ቅዱስ በአካል በጌታ በኢየሱስ ክርስቶስ ላይ መገለጡን ታያላችሁ። ይህ የወንጌል መጀመሪያ ነው እና በኋላ የምናገርበት አለው በሶስተኛውና በአራተኛው ነጥቤ ላይ መንፈስ ቅዱስ የወንጌል መጀመሪያ ላይ አስፈላጊ እንደሆነ እኛም በልባችን በሕይወታችን የመንፈስ ቅዱስ መኖር እጅግ ጠቃሚ እንደሆነ ያሳያል። የመጨረሻው እዚህ ነጥብ ላይ የምናገረው በወንጌል መጀመሪያ ላይ በእግዚአብሔር የታቀደ መሆኑን ስንመለከት ራሱ እግዚአብሔር ከሰማይ ድምፁን ያሰማበት እና ክርስቶስ ኢየሱስ ማን እንደሆነ ክቡር እንደሆነ የእግዚአብሔር ልጅ እንደሆነ እግዚአብሔር ደስ የሚሰኝበት የወንጌል መምጫ ምክንያት እንደሆነ የተገለጠበት ቦታ ነው። ስለዚህ በዚህ በወንጌል መጀመሪያ ላይ እነዚህን ዋና ዋና መሰረታዊ ነጥቦች ማየታችን የምንከተለው እምነት እውነተኛ፣ መሰረታዊ፣ በእግዚአብሔር የታቀደ በእግዚአብሔር የመጣ መሆኑን እንድናስተውል ይረዳናል። ጌታ የተመሰገነ ይሁን። ሶስተኛው ነጥቤ የወንጌል መጀመሪያ አምላክ ሰው ሆኖ መምጣቱን የሚያሳይ ነው። አሁን የወንጌል መጀመሪያ የወንጌል መጀመሪያ እያልኩ ነው ነጥቦችን ያስቀመጥኩት ተመልከቱ። ቁጥር አንድ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው እና የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ሲጀመር የራሱ ወንጌል ነው። ወንጌሉ ቅድም ብያለሁኝ እና የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያው ላይ ይሄ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሰው ሆኖ መምጣቱን የሚጠቁም ነገር ነው የምናየው። ቅድም ማርቆስ እዚህ አንድ ቁጥር ሰባት ላይ መጥምቁ ዮሐንስ ሲናገር ከእኔ የጫማውን ጠፍር ጎንበስ ብዬ መፍታት የማይገባኝ እስከዛ ድረስ በጣም የከበረ ክቡር አምላክ ሰው ሆኖ መምጣቱን ነው የሚናገረው እና ይህንን በትክክል ማቴዎስ ላይ እንደገናም ደግሞ ሉቃስ ላይ ጌታ ኢየሱስ ክርስቶስ እንዴት እንደተጸነሰ እናያለን። ግን እዚህ ጋር በጣም ራፒድ በሆነ መንገድ ራፒድ ስል በጣም ፈጣን በሆነ መንገድ ማርቆስ እያሳየ ያለው ምንድን ነው እምቅ እና ጭምቅ ባለ መንገድ ነው ነገሮችን ያስቀመጠው። እና ቀስ ብለን ስናያቸው፣ አዎ ይሄ የወንጌል መጀመሪያ ጌታ እግዚአብሔር ሰው ሆኖ መምጣቱን የሚያሳይ ነው። አሁን እኔ አንድ ሚስጥር እነግራቸዋለሁ። በምድር ላይ በጣም ብዙ ሃይማኖቶች አሉ፣ ብዙ አይነት ሃይማኖቶች አሉ። እና ከነዚህ ሁሉ ሃይማኖቶች ውስጥ አንዱና አንዱ እግዚአብሔር ሰው ሆኖ መጣ የሚል ክርስትና ብቻ ነው። ሰዎች ችግር ስላለባቸው የሰዎችን ችግር ለመፍታት ራሱ እግዚአብሔር ሰዎች ራሳቸውን ማዳን ከችግር ውስጥ ማውጣት ስላልቻሉ ከችግር ውስጥ ሰዎችን ለማውጣት ሰው ሆኖ መጣ የሚል እምነት ክርስትና ብቻ ነው። እስልምና እንደዚህ አይልም፣ ማለትም አይችልም። ቡድሂዝም፣ ሂንዱይዝም ሃይማኖቶች ናቸው። ብዙ ሚሊዮን ሰዎች የሚከተሏቸው እንደ ሽንቶ የሚባሉ ሃይማኖቶች አሉ። እነዚህ ሁሉ በሰው ጥበብ ላይ የተመሰረቱ እንጂ በእግዚአብሔር ፈቃድና መገለጥ ላይ የተመሰረቱ አይደሉም እና እንዲህ የሚል ነገር የላቸውም። እና የወንጌል ትልቁ ትኩረትና ታዲያ ማዕከሉ ይሄ ሰው ሆኖ የመጣው ጌታ ኢየሱስ ክርስቶስ ነው። እና ሰው ሆኖ መጣ መጥምቁ ዮሐንስ እንደዛ እንዳለ ሁሉ ይህንን ሐሳብ ሮሜ መልእክት ላይ ገላትያ መልእክት ላይ ሐዋርያው ጳውሎስ እንደሚገባ ሲገልጠው ትመለከታላችሁ። ሮሜን ማንበብ አለብኝ። ሮሜ ምዕራፍ አንድ ላይ ገና የሮሜን መልእክት ሲጀምር ሐዋርያው ጳውሎስ እንደዚህ ብሎ ነው ያለው። በጣም የሚደንቅ ሐሳብና ቃል ነው። ሮሜ ምዕራፍ አንድ ላይ የምናየው አነብላችኋለሁ። ሮሜ ምዕራፍ አንድ እዚህ ከቁጥር ሦስት እስከ አራት ነው የጻፍኩት፣ ግን ከቁጥር አንድ ጀምሮ ላንብብላችሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ፣ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ታያላችሁ፣ ወንጌል ነው አደል እያልኩ ያለሁት ለእግዚአብሔር ወንጌል የክርስቶስ ወንጌል ነው። የእግዚአብሔር ወንጌል ነው። ይሄ ወንጌል እና ቁጥር ሶስት ላይ ሲናገር ይህም ወንጌል አለና። ይሄ ወንጌል ለጳውሎስ ተለየሁለት ያለው ወንጌል ይህም ወንጌል ተመልከቱ። በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። አሁን ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ ነው የሚናገረው። የራሱ ነው ግን ስለ ጌታ ስለ ኢየሱስ ክርስቶስ ነው የሚናገረው። እና እሱም ብሎ ጌታችን ኢየሱስ ክርስቶስ ነው። ታያላችሁ፣ ይሄ ወንጌል ሰው ሆኖ በተገለጠው በኢየሱስ ክርስቶስ የመጣ ነው። የተጀመረውም በዛ ነው። በእርግጥ የታቀደው ጥንት ነው ግን የተጀመረው በጌታ በኢየሱስ ክርስቶስ ሰው ሆኖ መምጣት ነው። እና ጳውሎስ ሲናገረው ይሄ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። ስለዚህ አምላክ ሰው ሆኖ መምጣቱ ላይ ያተኮረ ነው ይሄ ወንጌል። እግዚአብሔር ይመስገን። እና ገላትያ ላይ ደግሞ ሐዋርያው ጳውሎስ እንደገና ሲናገር ይህንንም ባነብላችሁ ጥሩ ነው። ገላትያ ምዕራፍ አራት ቁጥር አራት ላይ በጣም ወሳኝ ጥቅስ ነው መጽሐፍ ቅዱስ ላይ እንደዚህ ብሎ ይናገራል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ማለት ከቅድስት ድንግል ማርያም የተወለደውን ነው፣ ከሕግ በታች የተወለደውን ልጁን ላከ፣ እኛ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ብሎ ይናገራል። ነገሮች ሁሉ የተደረጉት እና የተከናወኑት በዘፈቀድ አይደለም፣ በእቅድ ነው። ልክ ዘመን ነበረው። ጌታ ኢየሱስ ክርስቶስ ሊወለድ የታቀደበት ዘመን፣ ልክ ዘመኑ ሲደርስ ይሄ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ እና የወንጌል መጀመሪያ ጌታ ኢየሱስ ክርስቶስ አምላክ ባለፉት ቀናት ደጋግሜ የተናገር ያለው እኛ በአንድ እግዚአብሔር እናምናለን። ግን በዛ አንድ እግዚአብሔር ውስጥ ሶስት እኩል አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ እና ሁለተኛው ወልድ የሆነው በራሱ ፈቃድ የእግዚአብሔር ልጅ ሆኖ በሰዎች መካከል ተመላለሰ። ስለዚህ ወንጌል የጀመረው በእሱ መምጣትና ስጋ መልበስ ደግሞ መስቀል ላይ መሞት ነው እና ክርስትና የክርስትና እምነት ማዕከል የሆነውና ያደረገው ይሄ አምላክ ሰው መሆኑ ነው። ስለዚህ ልዩ የሆነ እምነት ነው እኛ የምንከተለው፣ ዝም ብሎ ተራ እምነት ሲሪየስ ያልሆነ እምነት አይደለም። በጣም የከበረ በእግዚአብሔር እቅድ ውስጥ የተካተተ እግዚአብሔር ራሱ ሰው የሆነበት በጣም የተለየ አስደናቂ እምነት ነው እምነታችን፣ የወንጌል እምነት። እግዚአብሔር የተመሰገነ ይሁን። እዚህ ጋር ቅድም ስናገር አምላክ ሰው ሆነ የሚለውን ተናግራለሁ። ሌሎች አማልክትን ማሰብ በጣም ጥሩ ነው። አሁን ሕንድ ውስጥ ብትሄዱ ወደ ሚሊየን የሚሆኑ አማልክት አሉን ይላሉ ሕንዶች። ወደ ሚሊየን ወደ ብዙ ሚሊየን አማልክት አሉን ይላሉ። እና እነዛ በሙሉ ጣዖታት ናቸው። የእንጨት የሰው እጅ ስራዎች ናቸው፣ እና እነሱ ሊናገሩ አይችሉም። እንደውም በቅርብ ቀን አንድ በጣም ድንቅ ነው የሚባል አንድ ክሊፕ ህንዶች አመካከል የታየ የቪዲዮ ክሊፕ አይቻለሁ። እና ምንድን ነው የሚሉት አንዱ ጣዖታቸው ድንገት ወተት ጠጥቶ ተገኘ አሉ እና ወተት እያቀረቡለት ከውስጥ እንትን አለ ቀዳዳ አለ እና በቀዳዳው ውስጥ ወተት ያፈሳሉ እና የዛ የአማልክቱ ቀሳ ውስጥ የእኛ አምላክ ወተት ጠጣ ተብሎ ሰው ሁሉ እየተሰበሰበ ማየት ጀምሮ ነበር። እና ውሸት ነው ይሄ በሙሉ። የኛ ግን የኛ ግን እውነተኛ አምላክ ነው። የእነሱ የሚናገር አይደለም፣ ራሱን ለውጦ ሰው መሆን የሚችል አይደለም። የእኛ ግን ራሱን ፈቅዶ የሰውን ስጋ የለበሰ እውነተኛ አምላክ ነው፣ ፈጣሪ ነው የሰማይ የምድር ፈጣሪ የኔና የእናንተ ፈጣሪ በጣም ረቂቅ ሁሉን የሚችል ሁሉን የሚያውቅ አምላክ ነው። እግዚአብሔር የተመሰገነ ይሁን። እና በዚህ ቀጥሎ ማቀርበው የወንጌል መጀመሪያ በመንፈስ ቅዱስ የተረጋገጠ መሆኑንም ነው። አሁን እዚህ እንደምታዩት ማርቆስ ወንጌል ላይ ማርቆስ ወንጌሉን ሲያስቀምጥ ጌታ ኢየሱስ ክርስቶስ ወደ አጥማቂው እንደመጣ እንደተጠመቀ ከመጥምቁ ዮሐንስ ከዛ ከውሃ ውስጥ ተጠምቆ ከዮርዳኖስ ወንዝ ሲወጣ ዮሐንስ ራሱ እያየ እዛም የተሰበሰቡ ሰዎች እያዩ አንድ አስደናቂ ነገር ሆነ። በእርግጥ ጥምቀቱን በተመለከተ እዚህ ማርቆስ ወንጌል ላይ ጌታ ኢየሱስ ክርስቶስ እና መጥምቁ ዮሐንስ የተነጋገሩትን ነገር አናይም፣ ግን ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስና መጥምቁ ዮሐንስ ተነጋግረዋል። ጌታ ኢየሱስ ወደ መጠመቅ ሲመጣ ዮሐንስ አወቀ በመንፈሱና ከዛ በፊት አብረው ንግግር እንዳደረጉ የሚገልጥ ነገር የለም። ምክንያቱም ዮሐንስ ከምድረ በዳን የመጣው እና በደንብ በአካል ጌታ ኢየሱስን አላወቀውም። ዮሐንስ ካደጉ በኋላ ብዬ መገመት ይችላሉ። ግን ወደ ዮርዳኖስ ወንዝ ሲመጣ እኔ ነኝ በአንተ መጠመቅ የሚገባኝ እንጂ አንተ በእኔ መጠመቅ አይገባህም፣ ኖኖ አላጠምቅህም ብሎ ዮሐንስ ይናገር ነበር። ጌታ ኢየሱስ ግን እንደዚህ አለው፣ እኔ መጠመቄ ጽድቅን መፈጸም ነው። ስለዚህ ጽድቅን እንድፈጽም ይገባኛልና በአንተ መጠመቅ አለብኝ ብሎ ሲናገረው አጠመቀው እና ከውሃ ሲወጣ ሁለት ነገሮች ተከናወኑ። እዚህ ጋ እንደምናየው ሌሎችም ወንጌሎች ላይ በተለይ ማቴዎስ ወንጌል ላይ እንደተነገረው ሁለት ነገሮች ተከናወኑ። አንደኛ መንፈስ ቅዱስ በእርግብ መልክ በሱ ላይ አረፈ። ሁለተኛ እግዚአብሔር ከሰማይ በድምፅ ያንን ሁኔታ አስመልክቶ ንግግር ተናገረ። አሁን ታያላችሁ፣ እዚህ ጋር ይሄ በጣም ጠቃሚ ነው፣ እዚህ ጋር ያሉትን ነጥቦች ማስተዋል ጌታ ኢየሱስ ክርስቶስ ወንዝ ውስጥ ተጠምቆ ወጣ። እግዚአብሔር አብ ከሰማይ በድምፅ ተናገረ። እግዚአብሔር መንፈስ ቅዱስ ደግሞ ከሰማይ በጌታ በኢየሱስ ላይ አረፈ። አሁን እኔ ቅድም እንዳልኩት እኛ በአንድ እግዚአብሔር ነው የምናምነው። ግን እዛ አንድ እግዚአብሔር ውስጥ ስንት አካላት አሉ? ሶስት አካላት አሉ። በጣም በጣም ጠቃሚ እውነት ነው። አብ፣ ወልድ፣ መንፈስ ቅዱስ። እዚህ ጋር ጌታ ኢየሱስ ክርስቶስ ሲጠመቅ አብ፣ ወልድ፣ መንፈስ ቅዱስን ሶስቱንም እናያቸዋለን። መንፈስ ቅዱስ በአካል በእርግብ መልክ ኢየሱስ ላረፈ ኢየሱስ ራሱ የእግዚአብሔር ልጅ ሁለተኛው የሥላሴ አካል ነው። ደግሞ ከሰማይ እግዚአብሔር አብ በኢየሱስ ክርስቶስ ተጠምቆ እንደወጣ በሱ በጣም ደስ የሚለኝ የምወደው ልጄ እሱ ነው የሚል ድምፅ ሲመጣ ታያላችሁ። እና የሥላሴን እምነት እዚህ ጋር በአካል ተገልጦ ነው እና የምናየው። ይህንን አይምሮ ውስጥ መያዝ በጣም ጠቃሚ ነው። ግን የመንፈስ ቅዱስ መገለጥ የወንጌል መጀመሪያ ላይ በጣም አስፈላጊ ነበረ። ምክንያቱም ዮሐንስ ራሱ እዚጋ መጥምቁ ዮሐንስ ሲናገር ቁጥር ሰባት ላይ ያለውን ላንብብላችሁ እንደገና፣ ሰባትና ስምንት ተጎንብሼ የጫማውን ጥፍር መፍታት የማይገባኝ ከእኔ የሚበረታ በኋላዬ ይመጣል አለና እኔ በውሃ አጠመቅኳችሁ እሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። አሁን መንፈስ ቅዱስ በአካል መልክ በእርግብ መልክ በኢየሱስ ክርስቶስ ላይ አረፈ። እግዚአብሔር ከሰማይ ተናገረ። ግን ከዛ በፊት ይሄ ዮሐንስ ስለ ጌታ፣ ስለ መንፈስ ቅዱስ ይናገር ነበር። በጣም ጠቃሚ ነው። በወንጌል መጀመሪያ ላይ የመንፈስ ቅዱስ ስራ መገለጡ። መንፈስ ቅዱስ በወንጌል አገልግሎት ውስጥ ዋና ተዋናይ ነው። አሁን ሰባኪዎች ሲሰብኩ በሰዎች ልብ ውስጥ የእግዚአብሔርን እውነት ሰዎች እንዲረዱና እንዲገነዘቡ የሚያደርገው የሰባኪዎች ስማርት ነስ አይደለም። የሰባኪዎች ጩኸት ወይም ደግሞ የሰባኪዎች ልዩ ልዩ ጥበብ አይደለም። ይህንን የሚያደርገው እውነተኛ ቃሉ ሲሰበክ በሰዎች ውስጥ እምነትን የሚዘራው ሰዎችን ከሞት ወደ ህይወት የሚያነሳው መንፈስ ቅዱስ ነው። እና መንፈስ ቅዱስ አንዳንድ ቦታዎች እንደሚታየው የጩኸት አጯጯህ አይደለም። መንፈስ ቅዱስ መንፈስ ቅዱስ እውነትን ገላጭ ነው። በሰዎች ልብ ውስጥ መጥቶ እውነትን ነው የሚገልጠው። በእርግጥ እዚህ ጋር ዮሐንስ እንደተናገረው ጌታ ኢየሱስ ክርስቶስ እኔ በውሃ ነው የማጠምቃችሁ፣ ግን እሱ እኔ ከኋላ ያለው ኢየሱስ ሲመጣ በምንድን ነው የሚያጠምቃችሁ ነው ያለው በመንፈስና በእሳት ያጠምቃችኋል። መንፈስ ቅዱስ በእሳት የተመሰለ ነው። እዚህ ጋር እንደምናየው በወንጌል መጀመሪያ ላይ። ምክንያቱም አንድ ነገር መናገር እፈልጋለሁ። በዚህ በሳይንስ ዓለም ውስጥ ምን የሚባል ነገር አለ። ሁለት አይነት ለውጦች አሉ። በዚህ በዚህ በሳይንስ ለውጥ ውስጥ ነገሮች ፊዚካሊ ይለወጣሉ። ቁስ አካላዊ። ለምሳሌ ይህንን ወረቀት ብቀደው ምን አይነት ለውጥ ነው የሚመጣው? አካላዊ ለውጥ ነው አይደለም? ቁሳዊ ለውጥ ነው። ባቃጥለውስ፣ ባቃጥለው ምን አይነት ለውጥ ነው የሚሆነው? እስኪ የኬሚካል ለውጥ ልክ ነው። አሁን የኬሚካል ለውጥ ላይ አካላዊ ለውጥ ላይ ቁሳዊ ለውጥ ላይ ይህንን የቀደድኩትን እንደገና በሙጫ ማጣበቅ እችላለሁ አይደለም? ምንም መሰረታዊ ለውጥ አልተደረገበትም። ግን ባቃጥለው እንደገና መልሼ ማግኘት እችላለሁ አልችልም። የኬሚካል ለውጥ ነው ይሄ። ልክ መንፈስ ቅዱስ እንደዚህ አይነት ስራ ነው የሚሰራው። መንፈሳዊ ለውጥ ነው በውስጣችን የሚያመጣው መንፈስ ቅዱስ። በመንፈስ ቅዱስ መጠመቅ ማለት ልክ እንደ ኬሚካል ለውጥ በሕይወታችን ታላቅ ለውጥ መካሄዱን የሚያሳይ ነገር ነው። ወንጌል ሲሰበክ የሰዎች ልብ ንስሐ ገብቶ ወደ ክርስቶስ ኢየሱስ ሲመጡ አስደናቂ የሆነ መንፈሳዊ ለውጥ በህይወታቸው ይደረጋል። ስለዚህ ከሞት ከኃጢአት ህይወት ከዓለማዊ ህይወት ወደ ምናዊ ህይወት ይለወጣሉ፣ ወደ ዘላለማዊ ህይወት፣ ወደ መንፈሳዊ ህይወት ወደ የህይወትን ዓላማና ትርጉም ወደ ማግኘትና ወደ መገለጥ ህይወት ውስጥ ይገባሉ ሰዎች ማለት ነው። ትልቅ ለውጥ ነው የሚከናወነው። ስለዚህ ይሄ በክርስቶስ ኢየሱስ የዳነው ሰው ተመልሶ ዓለማዊ መሆን አይችልም። ምክንያቱም የኬሚካል አይነት ለውጥ በህይወቱ ተከናውኗልና። ማለት በምድር ላይ አይኖርም ማለት አይደለም። ገዳም ይገባል ማለት አይደለም። ሀሳቤ ግልጽ ነው። እኛ ስንለወጥ ምንድን ነው? ደብረ ሊባኖስ ገዳም አንሄድም። አንሄድ አልሄድንም። እኔ አልሄድኩ ግን የተለወጠ ህይወት ይኖረናል ማለት እግዚአብሔርን የሚያከብር፣ የህይወትን ዓላማና ትርጉም የተገነዘበ ልክ እንደ እግዚአብሔር ፈቃድ የሚመላለስ ግን በእግዚአብሔር የተለወጠ ህይወት ይኖረናል ማለት ነው። እና ጌታ ኢየሱስ ክርስቶስ ወንጌል መጀመሪያ ላይ የተነገረው ነገር መንፈስ ቅዱስ አክቲቭሊ ወይም ንቁ በሆነ መንገድ በወንጌል አገልግሎት ውስጥ ይሰራል። እና ሰዎች ጌታ ኢየሱስ ክርስቶስን ሲቀበሉ በመንፈስ ቅዱስ እና መንፈስ ቅዱስ በእሳት አምሳል ሆኖ በመንፈስ ቅዱስ ይጠመቃሉ፣ ከእግዚአብሔር ጋር ይዋሃዳሉ፣ ይታረቃሉ፣ የተለወጠ ህይወት ይኖራቸዋል። እነሱ የእግዚአብሔር ልጆች ይባላሉ። እግዚአብሔር ደግሞ የእነሱ አምላክ ይባላል፣ የእነሱ አባት ይባላል። እግዚአብሔር ይመራቸዋል፣ እነሱ በእግዚአብሔር ይመራሉ። እግዚአብሔር የእነሱ እረኛ ይሆናል፣ እነሱ የእግዚአብሔር ሕዝብ ይሆናሉ። ይህንን ነው በወንጌል መጀመሪያ ላይ አሁን ማርቆስ እየተናገረ ያለው እና በወንጌል ተከታታይ መገለጥ ውስጥ የታየው ነገር አሁንም አሁንም እንኳን በሰዎች ሕይወት ውስጥ የሚታየው ነገር ይሄ እውነት ነው። እግዚአብሔር እየተመሰገነ ይሆናል። በመጨረሻ ማጠቃለያ ላይ ከመምጣቴ በፊት የምናገርበት ነጥብ የወንጌል መጀመሪያ ሰይጣን ድል መደረጉንም ያሳያል። አሁን አንዳንድ ሰዎች እዚህ በወንጌል እምነት ውስጥ ገብተው ሰይጣን አሁንም አክቲቭሊ እና በኃይል በሰዎች መካከል የሚሰራ ይመስላችኋል፣ ግን አይደለም። አሁን እዚህ ጋር ያለውን ቃል ላንብብላችሁ። ወዲያውም ቁጥር 12 መንፈስ ወደ ምድረ በዳ አወጣው። ጌታ ኢየሱስ ተጠመቀ፣ እግዚአብሔር ከላይ በድምፅ ተናገረ፣ መንፈስ ቅዱስ በእሱ ላይ አረፈ። ወዲያው ወደ ምድረ በዳ ጌታ መንፈስ ቅዱስ ጌታ ኢየሱስ ክርስቶስን እየመራ ወደ ምድረ በዳ አወጣው ይልና፣ ቁጥር አስራ ሦስት በምድረ በዳም ከሰይጣን እየተፈተነ አርባ ቀን ሰነበተ ይላል። ከሰይጣን የተፈተነውን ፈተና አሁን ቅድም እንዳልኳችሁ ማርቆስ በጣም ፈጣን በሆነ መንገድ ጭምቅ ያሉ ሀሳቦችን እየጠቆመ ብቻ ነው እያለፈ ያለው እና በምድረ በዳ አርባ ቀን ሰነበተ ብሎ ከሰይጣን እየተፈተነ ከአራዊትም ጋር ነበረ መላእክቱም አገለገሉት ብሎ ነው ያገባደደው። ግን ማቴዎስ ወንጌል ላይ እና ሉቃስ ወንጌል ላይ ስትሄዱ አርባ ቀን ከሰይጣን የተፈተነውን ፈተና በዝርዝር ያቀርባሉ። አሁን እዚ ጋር ማርቆስ ያቀረበው ጌታ ኢየሱስ ክርስቶስ ከሰይጣን ተፈትኗል ግን ሰይጣን ድል መሆኑም በፈተና ውስጥ እና ኢየሱስ ክርስቶስ እዛ በነበረበት ጊዜ በፈተናው ሰዓት ሰይጣን እንዳላሸነፈ ግን በድል አድራጊነት እንደወጣ በመጨረሻ መላእክቱን ማገለገሉት የሚለውን ጠቁሞ ነው የሚናገረው። እና እኔ አሁን ይህንም በተመለከተ ላሳስብና ልናገር የምፈልገው ነገር ይሄ እዚህ ጋር የተጠቀሰው ቃል ቀጥታ የዘፍጥረት ምዕራፍ 3 ቁጥር 15 ማብራሪያ ነው ወይም ደግሞ ፍጻሜ ነው የሚል ሀሳብን እንድታስተውሉልኝ እፈልጋለሁ። ትዚላችሁ እንደው ቅድም ስናገር ዘፍጥረት ምዕራፍ 3 ቁጥር 15 ላይ ለአዳምና ለሔዋን ልክ እንደወደቁ በአንተና ሰይጣን ፊታቸው ሆኖ ማለት ነው እባብ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እና አንተ ሰኮናውን ትቀጠቅጣለ፣ እሱ ግን ጭንቅላትን ይቀጠቅጣል ተብሎ ለጌታ ለኢየሱስ ክርስቶስ የተነገረው ትንቢት ነው። ስለ ጌታ ስለ ኢየሱስ ክርስቶስ እና ሰይጣን ጌታ ኢየሱስ ክርስቶስን ፈትኗል ግን በፈተናው ወድቋል። ሰይጣን ነው የወደቀው። ሰይጣን ወድቋል። ፈተናው አልተሳካም። በፈተና አላሸነፈም። ጌታ ኢየሱስን ልክ አዳምና ሔዋንን እንዳሸነፈው እዚህ ጋር ማሸነፍ አልቻለም። ሰይጣን ወድቋል። ፈተናው ሁሉ ከሽፏል እና ሰይጣን ተሸንፏል። የመጨረሻ ድል በሰይጣን ላይ የተደረገው በእርግጥ በቀራንዮ መስቀል ላይ ነው። ስለዚህ ይሄ ሰይጣን ድል መደረጉን የሚጠቁም ክፍል ነው ልላቸው ነው። እና ሰይጣን ልዩ ልዩ ነገሮችን በዚህ ምድር ላይ ይሰራል። ሰዎችን ያታልላል፣ ያጭበረብራል። ባለፈው የዚህ የጃንዋሪ ዋን የአዲስ አመት መልእክት ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ የሚል ነገርን ተናግሬ ነበር። ሰይጣን ሽንገላ አለው፣ ይሸነግላል፣ ያታልላል፣ ያጭበረብራል ሰዎችን እኛን ወደ አይምሯችን ልዩ ልዩ የማይጠቅሙ ነገሮችን እንደሚጠቅሙ አድርጎ ሊያቀርብ ይችላል። ግን ማሰብ ያለብን ሰይጣን በጌታ በኢየሱስ እንደተሸነፈ እንደወደቀ እኛ በእግዚአብሔር ቃል እስከ ታጠቅን እና በእግዚአብሔር ቃል እስከ ቆምን ድረስ ሰይጣን በእኛ ላይ ኃይል እንደሌለው ሊያሸንፈን እንደማይችል ነው። የወደቀ የተሸነፈ ጠላት ነው። ምናልባት ከዚህ በፊት ነገራቸው እንደሆነ አላቅም። ድሮ ድሮ አንኮበር እያለን ሚሽነሪዎች መጥተው ትራክት በትነዋል። እኔ ሕፃን ነው እና ትራክት በበተኑበት ጊዜ አንድ አሁን ይኑር አይኑር ያ ትራክት አላቅም። አንድ ሰው ትራክቱ ፊት ላይ እባብ በትከሻው ላይ ተጠምጥሞ እንደዚህ ነው የሚለው። የትራክቱ ርዕስ መንደፊያ የለውም ነው የሚለው እና እባቡ ትከሻው ላይ ነው ያለው፣ ሰውየው ትከሻ ላይ፣ ግን ሰውየው ሊነድፈው አልቻለም። ሀሳቡ ምንድን ነው? የሰይጣን መርዝ፣ የእባቡ መርዝ ምን ሆኗል? ረክሷል፣ ረክሷል ነው አደል የምንለው? ረክሷል፣ አይሰራም፣ ውጤት የለውም። እና ሰይጣን ምን ሆኗል ነው የሚለው? ተሸንፏል እና ህፃን ነው ያየሁት። እና የት እንዳለ ትራክቱ አሁን አላቅም። እና እውነት ነው በዚህ በወንጌል መጀመሪያ ላይ መጀመሪያ እንድናይ እየተደረገው በማርቆስ ወንጌል ሰይጣን የወደቀ የተሸነፈ አሁን ሙሉ በሙሉ በስልጣንና በኃይል መስራት እንደማይችል ነው። ምናልባት አንዳንድ ነገሮችን ብነግራችሁ ጠቃሚ ሊሆን ይችል ይሆናል በዚህ በዚህ ከአዲስ ኪዳን መጀመር በፊት ጌታ የሱስ ክርስቶስ ተሰቅሎ ከመሞቱ በፊት የነበሩ አንዳንድ የሞቱ ሰዎች ጭንቅላቶች በአርኪኦሎጂስቶች እና በሳይንቲስቶች ተጠንቷል እና የአንዳንዶች ሰዎች ጭንቅላት ተበስቶ ተገኝቷል። በድሪል ተደርጎ እና አጽሙ ነው የሰው ጭንቅላት አጽም እስከሉ ድሪል ተደርጎ ተገኝቷል እና ምንድነው? ለምንድነው ነው በጣም በተከታታይ በተለያዩ ቦታዎች ተበዝተው የተገኙት የሚል ጥያቄ ተጠይቋል እና ሀሳቡ የተያዘው ከምን ጋራ ነው? ከሰይጣን ስራ ጋር ነው። እነዚህ ሰዎች ሰይጣንን ያመልኩ ስለነበረ ሰይጣን ውስጣቸው እየገባ ልክ አንዳንዶቹን እብድ ያደርጋቸዋል፣ አንዳንዶቹን ክሬዚ ያደርጋቸዋል፣ አንዳንዶቹን እንደ እንስሳ ያደርጋቸው ነበር እና ጭንቅላታቸውን ሲቦረብሩ ምንድን ነው የሚታመነው? ሰይጣን በተቦረቦረው ቀዳዳ ውስጥ ወጥቶ ሰዎች ነፃ ይሆናሉ የሚል አመለካከትና እምነት ነበር። ጌታ ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ግን ሰይጣን እንዲህ አይነት አሰራሩ በሙሉ ከሽፏል እና በግድ ፈቃዳችንን ሰተ ነው አንተ ሰይጣን አምላኬን ብለን ካላመለክ ነው ካላጠንንለት፣ ካልጎዘጎዝንለት በስተቀር ያለ ፈቃዳችን ሰይጣን እኛ ውስጥ ሊገባ አይችልም። ይሄ ታግዷል በቃ ከወንጌል እምነት በኋላ እግዚአብሔር ይመስገን። ይህንን የምናገረው ለምንድን ነው ሰይጣን የሚባለው መንፈስ እንዳትፈሩት ነው። እኛ በክርስቶስ እስከሆን ድረስ ሰይጣን ድል ተደርጓል። እግዚአብሔር እየተመሰገነ ይሆን። ለዚህ ነው፣ ባለፈው አንዲት ልጅ አባቷን ጠይቃ እንግዳው ከክርስቶስ ጋር ምን አልሆንም አልለይም አለች። ያልኳችሁ ክርስቶስ ኢየሱስ የሰይጣን ጠላት ነው። ሰይጣንን ድል አድርጎታል። ሰይጣን ግን የእኛ ጠላት ነው። የእግዚአብሔርም ጠላት ነው። ግን ድል ተመቷል። እግዚአብሔር ይመስገን። ስለዚህ በወንጌል መጀመሪያ የወንጌል መጀመሪያ ላይ የቀረቡት እውነቶች በጣም አስደናቂ ናቸው እና በዚህ በወንጌል መጀመሪያ እንደ አስፈላጊ ነጥብ የምናያቸውን ነጥቦች በመጨረሻ ጠቁም ጠቁም አድርጌ ወደ ማጠቃለል እመጣለሁ። በዚህ በወንጌል መጀመሪያ ላይ ማስተዋል ያለብን ነገሮች ታዲያ ወንጌል የጀመረው ደግሞም ታቅዶ ወደኛ የመጣው መልካም ደግ መሀሪ በሆነው በእግዚአብሔር ነው። አላማውም ሰዎችን ከእግዚአብሔር ጋር አስታርቆ እኔና እናንተን የእሱ ወዳጆች የእሱ ሕዝቦች እንድንሆን ማድረግ ነው እና በጣም ደግ አላማ ነው። እና ክርስትናን ስታስቡት የተጀመረው የታቀደው በጣም ደግ ሩህሩህ መሀሪ ቸር በሆነ በእግዚአብሔር እንደሆነ ነው። ጨቋኝ አይደለም ክርስትና። ነፃነት የሚሰጥ ነው እረፍት የሚሰጥ ነው። ሰላም የሚሰጥ ነው። ደስታ የሚሰጥ ነው። በሕይወታችን የተሳካ ኑሮ እንድንኖር የሚያደርግ መርሆና መመሪያ የሚሰጥ እምነት ነው እና ይህንን ነጥብ ነው መጀመሪያ ወንጌል ላይ የተደረደረልን እና እዚህ ጋ ሌላም የማነሳው ነጥብ ክርስቶስ ወደ ምድር የመጣው የሰውን ስጋ የለበሰው በዓላማ እንደነበረ ዝም ብሎ ያለ አላማ አልነበረም። እና በጣም ሲሪየስ ነው ክርስትና ከሞት ወደ ህይወት ተሻግረን ትርጉም አላማ ያለው ህይወት እንዲኖረን ነው ጌታ ኢየሱስ ክርስቶስ የመጣው። የወንጌል ህይወት በሰዎች የሚጀምረው በክርስቶስ በኩል ነው። አሁን ወንጌልን የማመን በወንጌል ህይወት ውስጥ የመኖር ነገር ሊኖረን የሚችል ማንም ሰው ተወልዶ የወንጌል እምነት ይኖረዋል ማለት አይቻልም። የክርስቲያን ልጅ ክርስቲያን አይደለም። በኛ በመጽሐፍ ቅዱሳዊ እውነታ መሰረት የክርስቲያን ልጅ ክርስቲያን የሚሆነው በግሉ ወደ ወንጌል እምነት እና ወደ ወንጌል እውነት ሲመጣ ነው እና ወደ ወንጌል እውነት ስንመጣ በሱ ስራ፣ በጌታ በኢየሱስ ስራ ለኃጢአታችን በከፈለው ዋጋ እኛ ስናምን ክርስቶስ ኢየሱስ አዳኜ መድኃኒቴ ነህ ብለን ልባችንን ነፍሳችንን በሱ ስራ ላይ ስናሳርፍ ያን ጊዜ መንፈስ ቅዱስ በውስጣችን መጥቶ ቅድም እንዳልኩት ኬሚካላዊ ለውጥ ያደርግና በውስጣችን መንፈሳዊ ለውጥ አድርጎ አዲስ ሕይወትን፣ አዲስ ጸጋን፣ አዲስ ሰላም ይሰጠናል። ከዛ በሱ ጸጋ ሁል ጊዜ እየበረታን፣ ጌታን እየወደድን፣ እሱ እየመራን መንግስቱን የምንወርስ ሰዎች ያደርገናል። እንግዲህ በወንጌል መጀመሪያ ላይ የምናያቸው እውነቶች እነዚህ ናቸው። ከዛ በየሳምንቱ ማርቆስ ወንጌልን አብረን እናየዋለን። እንዴት ነው ወንጌል እንዴት እንደተገለጠ፣ ሰዎች እንዴት ወደ ወንጌል እንደመጡ፣ ጌታ ኢየሱስ ክርስቶስ በምድር ላይ በወንጌሎች ውስጥ ምን ያደርግ እንደነበረ እንመለከታለን። እንደዚህ ተከታታይ አንድ መጽሐፍ ማየት በጣም ጥሩ ስለሆነ በዛ መንገድ እንሄዳለን። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ይባርካችሁ። በወንጌል እውነት ውስጥ አዲስ ሕይወት አዲስ ለውጥ ያላችሁ ሰዎች መሆናችሁን እሱ በመንፈሱ ያሳውቀን። አሜን።